በአውሮፓ ሕብረት የውጭ ግንኙነት ጽሕፈት ቤትና የአውሮፓ ልማት ፖሊሲ ማዕከል የተሰኘ መንግስት ያልሆነ ድርጅት በጋራ የተዘጋጀው ይህ የመጽሐፍ ማስታወቂያና ምረቃ ፕሮግራም በርካታ የአውሮፓ ሕብረት የስራ ኃላፊዎችና ባለሙያዎች ጋዜጠኞችና መንግስት ያልሆኑ የልማት ድርጅቶች ተወካዮች የታደሙበትና ሰፊ ውይይትና ክርክርም እየተካሄደበት ነበር። መጽሐፉ አፍሪካ አሁን ካሉባት በርካታ ችግሮች በተጨማሪ በሚቀጥሉት ዓመታት ሦስት ዋና ዋና ተግዳሮቶች ቀስፈው የሚይዟት መሆኑን ታሳቢ በማድረግ እንደተጻፈ ተገልጿል። አንደኛው ተግዳሮት የሕዝቧ ቁጥር በእጅጉ መጨመር ሲሆን፣ እንደ ኤሮፓ አቆጣጠር በ2045 ዓ ም የሕዝቧ መጠን በዕጥፍ ጨምሮ 2 ቢሊዮን እንደሚደርስ የሚወጡ ስታትስቲክስ መረጃዎች ይገልጣሉ። ሁለተኛው ተግዳሮት የከተሞች መስፋፋትና ከግማሽ በላይ የሚሆነው ሕዝብ በከተሞች የሚኖር መሆኑ ነው። ሶስተኛው ደግሞ ይህ አዲስ ትውልድ አብዛኛው ወጣት መሆኑና እርስ በርሱም በዘመኑ ቴክኖሎጂ የሚገናኝና የተያያዘ መሆኑ ናቸው። እነዚህ ሦስቱ ተግዳሮቶች ማለት የሕዝብ ቁጥር መጨመር፣ የከተሞች መስፋፋትና የወጣቱ መብዛት ለአፍሪካ እድገትና ብልጽግና መልካም አጋጣሚዎች የሚሆኑትን ያህል በአግባቡ ካልተያዙና ጥቅም ላይ ካልዋሉ ግን ከፍተኛ ቀውስ ሊያስከትሉ እንደሚችሉ በመጽሐፉ በሰፊው ተገልጿል። አፍሪካ በቀጣዮቹ ዓመታት ከሕዝቡ እድገትና ፍላጎት ጋር የሚመጣጠን የኢኮኖሚ እድገት ካላስመዘገበችና የስራ ዕድሎችን መፍጠር ካልቻለች በከፍተኛ ቀውስ ውስጥ ልትገባ የምትችል መሆኑን በመግለጽም መጽሐፉ የአፍሪካ መሪዎች ሊወስዷቸው ስለሚገባቸው እርምጃዎችና ፖሊሲዎች ድጋፍ ሊሰጥ የሚችል እንደሚሆን ጸሐፊዎቹ ያላቸውን እምነት ገልጸዋል። ከጸሐፍቱ አንዱ የሆኑት ሚስተር ክሬክ ሚልስ መጽሐፋቸውን ሲገልጹት መጽሐፉ በመሰረቱ ስለ ፖሊሲ አማራጮች ነው። ነገ መሪዎች ሊሆኑ ስለሚችሉት ወጣቶች ነው ስለ እድገትና ስራ ፈጠራ ነው። ስለ ተግባርም ነው። እቅድና ራእይን በተግባር ስለመተርጎም ነው። በአጠቃላይ መጽሐፉ ለችግሮች መፍትሄዎችን ስለመፈለግ ነው ነበር ያሉት። የአፍሪካን ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን የሚተነትኑ መጽሕፍት ያሉትን ያህል ይሄኛው መጽሐፍ ከሌሎቹ የሚለየው ባለፈው ላይ ከማተኮር ይልቅ ወደፊት ስለሚያይና በቀጣይ ሊያጋጥሙ በሚችሉና ሊወሰዱ በሚገባቸው እርምጃዎች ላይ ስለሚያተኩር ነውም ተብሏል። ፕሬዚዳንት ኦባሳንጆ በመጽሐፉ ማን ምን ሰራ እያል ስሞችን ማንሳትና መጣል አልመረጥንም በማለት ትኩረታቸው ወደፊት ሊደረጉ በሚገባቸው ነገሮች ላይ መሆኑን አስረድተዋል። ሚስተር ሚልስም እንደዚሁ መጽሐፉ ወደፊት እንጂ ወደኋላ የማያዩ ወይም በዚያ ላይ እንደማያተኩር ሲናገሩ ይህ መጽሐፍ ወደፊት የሚያይ እንጂ ወደ ኋላ ዞሮ የማንስተት ነበር፣ ለምን እንዲህ አልሆነም የሚል አይደለም። ትውልዱ በረጅም ጊዜ የሚያጋጥሙትን ችግሮች ለመፍታት አፍሪካ ከተለመደው አሰራር በመላቀቅ የሚመጥኑ ፖሊሲዎችን መንደፍና አሰራሮችን መቀየስ ያለበት መሆኑን የሚያሳስብ ነው በማለት መጽሐፉ በአጠቃላይ የአፍሪካ ሀገሮች እስካሁን እየሄዱባቸው ባሉት ጎዳናዎች እየተጓዙ የተጋረጡባቸውን ችግሮች ሊቋቋሙ የማይችሉ መሆኑን የሚያስገነዝብ ነው ብለዋል። ዴሞክራሲና የኢኮኖሚ እድገት ያላቸውን ትስስር አስመልክቶ በመጽሐፉ በቂ ቦታ ተሰጥቶት እንደሆነ ከዶቼ ቬሌ ለቀረበው ጥያቄ ጸሐፊዎቹ ሁለቱ ተደጋጋፊዎች እንደሆኑና አንዱ ያላንዱ ሊሰምር የማይችል መሆኑን አጽንኦ ሰጥተው አስረድተዋል። ሚስተር ሚልስ የሁለቱን ተያያዥነት የበለጠ ሲያብራሩም በዲሞክራሲ ቅድመ ሁኔታዎችና በላቀ የእድገት ደረጃ መካከል የማያጠራጥር ግንኙነት ነው ያለው በአማካይ ካየነው የተሻለ የዴሞክራሲ ስርዓት በተገነባባቸው አገሮች የሕዝቦች የገቢ መጠንም ከፍ ያለ ነው። የተገኘው እድገትም ቀጣይነትና አስተማማኝ ሊሆን የሚችለውና የውስጥና የውጭ ተጽዕኖዎችን ሊቋቋም የሚችለው ስርዓቱ ዴሞክራሲያዊ ሲሆን ነው በማለት የሁለቱን ተደጋጋፊነትና ተመጋጋቢነት ገልጸዋል። የትምህርት ፖሊሲን በሚመለከት የአነስተኛና መለስተኛ ኢንዱስትሪዎች በኢኮኖሚው ላይ ስለሚኖራቸው ተጽዕኖና ሰፊ ውስጥ በኢኮኖሚ እድገቱ ተሳታፊና ተጠቃሚ ስለሚሆንባቸው ፖሊሲዎች በበቂ ሁኔታ በመጽሐፉ አልተብራሩም የሚሉ አስተያየቶችና ትችቶችም ቀርበው ሰፊ ውይይት ተደርጎባቸዋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ